ለተፈጸሙ ጥሰቶች መቋጫ ሳይባችላቸው መቅረቱ እንዲያውም የጸጥታ ኃይሉን አጀግ አጀግኖታል። በተመሳሳይ መልኩ እንዲቀጥል እና ለውጥ አለ ቢባልም ጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከሁለት ሺህ አስራ ስምንት ፈጸመው የነበሩ ነገሮች ናቸው እና እኛ ምንድን ነው ያየ ነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው፣ ሽክርክሮሹ እንዲቆም ወንጀል የፈጸሙ ሰብአዊ መብት የፈጸሙ የጸጥታ ኃይሎች ለፍርድ መቅረት መቻል አለባቸው። የዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። ኢትዮጵያን ከሱዳን ጋር በሚያዋስነው የድንበር አካባቢ የሚታየው የሰዎች እንቅስቃሴ የኮሮና ቫይረስን ወረርሽኝ መዛመት የሚያባብስ ነው ሲል የአማራ ክልል የፌዴራሉን መንግስት እገዛ ጠየቀ። የዜና መጽሔት ትንታኔ ከሚያቀርብባቸው ርዕሶች ውስጥ ነው። አርብ፣ ግንቦት 21 2012 ዓ ም ጤና ይስጥልኝ። እንደምን አመሻችሁ? ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪው ንጉሱ ታምሬና ከዋና አዘጋጃው አትስታ ብላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅ ይታየ። ጤና ያስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችው ቆንጂ ይታየነኝ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 968 መድረሱን የጤና ሚኒስቴር መረጃ አመለከተ። ባለፉት 24 ሰዓታት 5015 የላቦራቶሪ ምርመራዎች ተከናውነው 137 ሰዎች በቫይረሱ የተጠቁ ሆነው መገኘታቸውን የገለጸው የሚኒስቴሩ እለታዊ መረጃ 86ቱ ወንዶች፣ 51ዱ ሴቶች ዕድሜያቸውን በአራትና በሰባ አምስት ዓመት መካከል ያሉ መሆናቸውን ገልጿል። የዛሬዎቹ አዲሶቹ የቫይረሱ ተጋላጮች አንድ መቶ ዘጠኙ ከአዲስ አበባ፣ አንድ ከአፋር፣ ሁለት ከቤንሻንጉል፣ አስራ ሰባት ከአማራ እንዲሁም ስምንት ከኦሮሚያ ክልል እንደሆኑ ጨምሮ ዘርዝረዋል። ከቅርብ ጊዜ ወዲህ በሚያስደነግጥ ሁኔታ ንክኪም ሆነ የውጭ ሀገር ጉዞ ታሪክ ሳይኖራቸው በቫይረሱ የሚጠቁ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር አያይዞ አስገንዝቧል። አስከትሎም ዛሬ የተገኙት የቫይረሱ ተጋላጮች ምንም የውጭ ጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን አክሎ አስታውቋል። የተቀሩት ሀያው የውጭ ጉዞ፣ ስምንቱ ደግሞ የታወቀ ንክኪ የነበራቸው ናቸው ብሏል። ይህ በዚህ እንዳለ በትናንትናው ዕለት በተጓዳኝ ህመም ሕክምና ላይ የነበሩ የስልሳ ሁለት አመት እድሜ የነበራቸው አንድ ወንድ የኮሮና ቫይረስ ምርመራ ተደርጎላቸው ከውጤቱ በፊት ህይወታቸው ማለፉን መረጃው አትቷል። የምርመራ ውጤታቸው ሲመጣ ኮቪድ-19 እንዳሳየም ገልጿል። በዚህም በኮቪድ-19 ህይወታቸው ያለፈው ሰዎች ቁጥር ስምንት መድረሱን አመልክቷል። አንድ የሱዳን የጦር ሰራዊት መኮንን ከኢትዮጵያ ሚሊሺያዎች በኩል በተሰነዘረ ጥቃት ተገደሉ፣ ብዙ ወታደሮች ቆሰሉ ሲል ሮይተርስ ዘገበ። ጥቃቱ ትናንት ሐሙስ የደረሰው ሁለቱን አገሮች በሚያዋስነው ድንበር በሱዳን ድንበር ውስጥ መሆኑን የሱዳን መንግስታዊ የዜና ወኪል ሱና መዘገቡን ነው ሮይተርስ የጠቀሰው። የኢትዮጵያ ሚሊሺያዎች በምስራቋ አልገዳሪፍ ከተማ በኩል ድንበር አልፈው ገብተው የእርሻ ፕሮጀክቶች ላይ ጥቃት አድርሰዋል። ባርካት ኖሬን ካምፕ ላይ ከወታደራዊ ኃይሎች ጋር ተታክሰዋል ሲል ሱና መዘገቡን ሮይተርስ ጠቅሷል። የሱዳን የጦር ኃይል ቃል አቀባይ በኢትዮጵያ የሚደገፉ ሲሉ በጠቀሷቸው ሚሊሻዎች በርካታ ወታደሮች ተገድለዋል፣ ብዙዎችም ቆስለዋል ሲሉ መናገራቸውን ሱና በዘገባው አመልክቷል። ከኢትዮጵያ በኩል ምላሽ ጠይቀን እንዳገኘን እናቀርባለን። ከሶማሊያ ዋና ከተማ ከሞቃዲሾ አቅራቢያ በምትገኝ አንዲት መንደር ሰባት የጤና ሰራተኞችና አንድ ሌላ ነዋሪ ተገድለው መገኘታቸው ተሰማ። ይህም የአካባቢውን ነዋሪዎች ባለስልጣናቱንና የአገር ሽማግሌዎችን እጅግ እንዳደናገጠ ተገልጿል። የአካባቢው የአገር ሽማግሌ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሰባቱ ወጣት የጤና ሰራተኞችና የአንድ መደብር ባለቤት የሆነ ግለሰብ ትናንትና የሶማሊያ ጦር ሰራዊት መለዮ ልብስ በለበሱ ሰዎች ተጠልፈው ዛሬ አስከሬኖቻቸውን አግኝተናል ነው ያሉት። የጥቃቱ ኃላፊ ማን እንደሆነ ለጊዜው ባይታወቅም የአካባቢው የአገር ሽማግሌዎች ከሶማልኛ ቋንቋ ዝግጅት ክፍል ጋር ከተነጋገሩ የሶማሊያ ወታደሮች ናቸው ማክሰኞ ዕለት ዘጠኝ ወታደሮች መንገድ ላይ በተቀበረ ፈንጂ ስለተገደሉ ያን ለመበቀል ያደረጉት ነው ብለዋል። የወረዳዋ ኮሚሽነር ግን ክሱን አስተባብለዋል። ግድያውን የፈጸመው አልሸባብ ነው ብለዋል። ሰባቱ የጤና ሰራተኞች ዘምዘም ለተባለ የጤና በጎ አድራጎት ድርጅት የሚሰሩ እንደነበሩ ነው የገለጹት። በአለም ዙሪያ ያለውን የኮቪድ-19 ወረርሽኝ ይዞታ ስንመለከት በቫይረሱ የተጠቃው ሰው ቁጥር ወደ ስድስት ሚሊዮን እያሻቀበ ነው። በቫይረሱ የተነሳ ህይወቱን ያጣው ህዝብም ቁጥር ከ360 ሺህ አልፏል። አንዳንድ ሀገሮች ስርጭቱን ለመቆጣጠር አጽንተው ያቆዩቸውን የእንቅስቃሴ እገዳዎች ማላላት ቀጥለዋል። የቫይረሱ ስርጭት በከፍተኛ ደረጃ እየተባባሰ ሄደባቸው ሀገሮችም አሉ። ዩናይትድ ስቴትስ የተጠቂዎቿ ብዛት ከ1.7 ሚሊዮን አልፏል። ከሷ በመከተል ብራዚል ደግሞ ቁጥሩ ከ438 ሺህ እንዳለፈ ተገልጿል። በማደግ ላይ ባሉት ሀገሮች ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኮቪድ-19 በዓለም ዙሪያ ለመገመት የሚያዳግት የከበደ መከራ ሊያስከትል ይችላል ሲሉ አስጠንቅቀዋል። መንግስታት አሁን ጀምረው የመከላከል እርምጃ ካልወሰዱ የረሃብ ቸነፈርና የገዘፈ ስርአጥነትን ጨምሮ ከባድ መከራ ሊከሰት ይችላል ሲሉ ነው ያስጠነቀቁት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በማህበራዊ መገናኛዎች ላይ የቁጥጥር ጫና ሊያሳድር ይችላል ያሉትን የአፈጻጸም ትእዛዝ ፈርመው አወጡ። ትእዛዛቸው በፍርድ ቤት የሚዘልቅ ስለመሆኑ ግን ባለሙያዎች ጥርጣሬ አላቸው። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በጋዜጠኞች ላይ ከፍተዋል በተባለ የጥላቻና የሕዝብ አመኔታ ለማሳጣት የታለመ ዘመቻ የሀገሪቱ የፕሬስ ነጻነት አደጋ ላይ መውደቁ ተዘግቧል። የዋይት ሀውስ ሪፖርተራችን ስቲቭ ሃርመን ከዋሽንግተን ሄንሪ ሪጅዌል ከለንደን ያጠናቀሯቸውን ዘገባዎች ሶሎሞን አባተ ጨምቆ ያቀርባል። ፕሬዚደንት ዶናልድ ትራምፕ ትእዛዛቸውን ያወጡት የአሜሪካን ሕዝብ የመናገር ነጻነት መብቶች ከጥቃት ለመከላከል እንደሆነ ተናግረዋል። የማኅበራዊ መገናኛዎች ኩባንያዎች አሁን አሏቸው ያሏቸው ከለላዎች ከእንግዲህ እንደማይኖሯቸው ፕሬዚደንቱ ዋይት ሀውስ ውስጥ ትእዛዙ ላይ ፊርማቸውን ባኖሩበት ወቅት ለጋዜጠኞች ተናግረዋል። ትዊተር ትናንትናውኑ ባወጣው መግለጫ ይህ ትእዛዝ ሀገሪቱ የምትለይበትን መሪ ሕግ የሚጥስ ነው ብሎታል። ይህንን ሕግ ለመሸርሸር በግላቸው ያደረጉት ጥረት የወደፊቱን ሀሳብን በኢንተርኔት የመግለጽ ነጻነትና የኢንተርኔት ነጻነትንም አደጋ ላይ የሚጥል ነው ብሎታል። ትዊተር ይህ ትዕዛዝ ቀደም ሲል ወጥቶ የነበረውንና ማንኛውም የማህበራዊ መገናኛዎች ተጠቃሚ ለሚያሰፍረው ሀሳቡ ኩባንያዎቹ ተጠያቂ እንደማይሆኑ የሚደነግገውን የግንኙነቶች ጨዋነት ህግ የሚለውን ክፍል ፌዴራሉ የኮሚኒኬሽንስ ኮሚሽን ግልጽ እንዲያደርግ ያዛል። በተጨማሪም የዋይት ሀውስ የዲጂታል ስትራቴጂ ቢሮ የኢንተርኔት ላይ ቅድመ ምርመራ ቅሬታዎችን እንዲያሰባስብና ለፌዴራሉ የንግድ ኮሚሽንና የፍትህ መስሪያ ቤቱም እንዲያስገባ አዘዋል። ፕሬዝደንቱ ፕሬዚደንቱ የማህበራዊ ሚዲያ ኩባንያዎች ከጋዜጦችና የስርጭት አውታሮች የበለጠ ጫና የሚያሳድሩ ሁሉንም ጠቅልለው የያዙ ሞኖፖሊ ሆነዋል ሲሉ ፕሬዚደንቱ ከሰው ይህንን ጨርሶ አንፈቅድም ፍትህ አብዝቶ የጎደለው ነው ብለዋል። ፕሬዚደንቱን በእጅጉ ያስቆጣቸው በዚህ ሳምንት መጀመሪያ ባወጧቸው ሁለት መልእክቶች ላይ ትዊተር የጭብጥ ወይም የመረጃ እውነት ማጣሪያ ማስጠንቀቂያ በማስቀመጡ ነው። በህጋዊ መንገድ መዝጋት ቢቻል ኖሮ እዘጋው ነበር ብለዋል ትራምፕ ስለ ትዊተር ሲናገሩ። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ልዩ አማካሪ የሆኑት ዶሚኒክ ካሚንግስ የኮቪድ-19 ታማሚ ሆነው ሳለ ከሰው ተነጥሎ የመቆየት መመሪያዎችን ጥሰዋል በሚል የሀገሪቱ መገናኛ ብዙኃን ዘገባዎችን ካወጡ በኋላ በመንግስቱ እና በፕሬስ መካከል ያለው ግንኙነት በእጅጉ ሻክሯል። መንግስቱ ዘማች ወይም የዘመቻ ጋዜጦች ብሎ ለጠራቸው በተለይ ዘ ሚረር፣ እና ዘ ጋርዲያን ጋዜጦች ጥያቄዎች መልስ እንደማይሰጥ አስታውቀዋል። ድንበር የለሽ ሪፖርተሮች አር ኤስ ኤፍ የሚባለው ተሟጋች ቡድን ባልደረባ ሬቤካ ቪንሰንት ይህንን አባባል የሚረብሽ ቋንቋ ብለውታል። ጠቅላይ ሚኒስትር ጆንሰን ግን ጋዜጦቹ ያወጧቸው ዘገባዎች ትክክል አለመሆናቸውን አበርትተው ይናገራሉ። ይሁን እንጂ ጠቅላይ ሚኒስትሩም ሆኑ አማካሪያቸው ከሚንግስ ጋዜጦቹ ያወጧቸው ዘገባዎች ትክክል ስላለ መሆናቸው ማስረጃ አላቀረቡም። ቪኦኤ ለጠቅላይ ሚኒስትር ጆንሰን ቢሮ ላስገባው ጥያቄ መልስ አላገኝም። መንግስቱ ግን የፕሬስ ነፃነትን ለመገደብ እየጣረ ነው የሚለውን ክስ ያስተባብላል። ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ እጅ ሕይወቱ ያለፈው ጥቁር አሜሪካዊ ጆርጅ ፍሎይድ ሞትን ተከትሎ የከተማይቱ ከንቲባ ጄከብ ፍሬይ፣ ከተማችን በትልቅ ሕመምና ቁጣ ላይ ትገኛለች። ነገር ግን ድርጊቱን ለመቃወም ንብረት ማቃጠልና ዘረፋ መፈጸም ተቀባይነት አይኖረውም ሲሉ ተናገሩ። ጉዳዩ ዓለም አቀፍ ትኩረት ስቧል። የአፍሪካ ህብረት በዩናይትድ ስቴትስ በጥቁር ዜጎች ላይ የቀጠለውን ዘረኝነት አንቀበልም ሲል መግለጫ አውጥቷል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመት በጆርጅ ፍሎይድ ላይ በህግ አስከባሪ እጅ የተፈጸመው ግድያ እናወግዛለን፣ ለቤተሰቡ ጥልቅ ሐዘናችንን እንገልጻለን ብለዋል። በተባጅት የሰብአዊ መብቶች ኮሚሽነር ሚሸል ባሽሌትም ባለፉት ጥቂት ዓመታት በፖሊስ ቁጥጥር ስር ሆነው ህይወታቸውን ያጡ ጥቁር ወንዶችን ስም ዝርዝር እያነበቡ የዩናይትድ ስቴትስ ባለስልጣናት ፍትህ የማረጋገጥ ኃላፊነት አለባቸው ብለዋል። የዚህን ዜና ዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ለሰዓቱ የዓለም ዜና ቆንጅትን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ግንቦት 21 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከህግ ማስከበሩ ባሻገር በሚል ባወጣው ሰፊ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያና በአማራ ክልሎች የከፉ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲል ከሰሰ። ግድያ፣ ጅምላ እስርና በእስር ቤቶች ውስጥ ይፈጸማሉ ያላቸውን ጾታዊ ጥቃቶችም በሪፖርቱ አካቷል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩ የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጽሙ አሳሳቢ ናቸው ብለዋል። ሲሆን ግርማ የድርጅቱን የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሀ ተክሌን አነጋግራ ተከታዩን አሰናብታለች። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በመንግስት የጸጥታ አስከባሪዎች በኦሮሚያ ክልል በምስራቅና ምዕራብ ጉጂ ዞኖችና በአማራ ክልል ሰሜን ጎንደር ዞን ውስጥ የመብት ጥሰቶች መፈጸማቸውን በመግለጽ ዛሬ ሰፋ ያለ ሪፖርት አውጥቷል። ለዚህ ሪፖርት የመረጃ ምንጭና ግብዓት እንዲሆኑት ሰማኒያ የጉዳቱ ሰለባዎችና የዓይን እማኞችን በአካልና በስልክ ቃለ ምልልስ ማድረጉንም አስፍሯል። የድርጅቱ የሰብአዊ መብት አጥኔዎች ሰነዱን ለማዘጋጀት ቃለ ምልልስ ካደረጉ ላቸው ሰዎች ውስጥ ሀያ አንዱ ሴቶች መሆናቸውን የጠቀሰው ሪፖርቱ አርሶ አደሮችና አርብቶ አደሮች፣ የንግድ ድርጅት ባለቤቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የተቃዋሚ ፖለቲካ ፓርቲ መሪዎችና መምህራን ይገኙበታል ብሏል። በተጨማሪም የሳተላይት መረጃዎች የሆስፒታል እና ሌሎች ሰነዶችን መመልከቱንም አስፍሯል። የኢትዮጵያ ቀይ መስቀል ማህበር የጎንደር ጽሕፈት ቤት እና በማዕከላዊ ጎንደር ዞን የሚገኘው የሰላምና ጸጥታ ቢሮ ባልደረቦች አስተያየት እንደተካተተበትም ተጠቅሷል። በተጨማሪም በተለያዩ ቦታዎች የሚገኙ ተፈናቃዮችን ማነጋገሩን በመግለጽ የአብዛኞቹን መረጃ ሰጪዎች ከነስምና አድራሻቸው ይፋ አድርጓል። ድርጅቱ አሰባሰብኩት ካለው ከዚህ መረጃ አገኘሁት ያለው ውጤት ደግሞ በኢትዮጵያ መንግስት የጸጥታ አስከባሪዎች የኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞንና በአማራ ክልል ውስጥ ቅማንትና በአማራ መካከል በተቀሰቀሰ ግጭት የከፋ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች ሚዲያዎች አጥኒ አቶ ፍሳሀ ተክሌ ያለ ፍርድ የተፈጸመ የሞት ቅጣት በሚለው ክፍል ውስጥ በጉጂ ዞን ውስጥ ሰላሳ ዘጠኝ ሰዎች መገደላቸውን በተመለከተ ያብራራሉ። እዚያ አካባቢ የተሰማራ ሀይል አለ ህግ ለማስከበር መከላከያ ሰራዊቱ፣ የክልሉ ፖሊስ እንዲሁም የአካባቢው ሚሊሻ የቀበሌ የተደራጀው ማለት ነው። እነሱ ሁሉ አሉ እና ይህን እነዚህ ያለ ፍርድ ሞት ቅጣት የፈጸሙት ሰዎች በተለይ ደግሞ አራቱ ሰዎች ላይ ሀርቃሎ ከተማ ላይ ለምሳሌ የመከላከያ ሰራዊቱ ነው። የአስረኛ ክፍል ተማሪ ተገሏል። ሌላ ሞተር ሚነዳ የነበረ የሀያ አንድ አመት ልጅ ተገሏል። እነሱ ደግሞ በክልሉ ልዩ ፖሊስ ነው የተገደሉት። እነዚህ እንግዲህ የመንግስት ካላት ደር ላይ ትንጫዋ የምትባል ከተማ አለች ዌስት ጉጂ ውስጥ ዱጉዳ ዳዋ የምትባል ወረዳ ውስጥና አስራ ሶስት ሰዎች ዝም ብሎ መንገድ ላይ የተገደሉት በመከላከያ ሰራዊት ተኩስ ነው። አቶ ፍስሀ ግድያዎቹ በመንግስት የጸጥታ አካላት የተፈጸሙ በመሆናቸው ምክንያት ያለ ፍርድ የተፈጸሙ የሞት ቅጣት የሚል ስያሜን እንደሰጧቸው ተናግረዋል። አስራ ስድስቱ በምዕራብ ጉጂ ዱግዳ ዳዋ ከሚባለው አካባቢ እንዲሁም ከምስራቅ ጉጂ ዞን ሀያ ሶስት ሰዎች በአጠቃላይ ሰላሳ ዘጠኝ ሰዎች መገደላቸውንም ተናግረዋል። የተገደሉት ሰዎችም ታጣቂዎች አልነበሩም ይላሉ ለምሳሌ አራቱ ሰዎች ምስራቅ ጉጂ ውስጥ የተገደሉትን ስናይ ከእስር ቤት ወጥተው ነው የተገደሉት። በህግ ከለላ ስር ያሉ ሰዎች ናቸው። ተጠርጥረው ታስረው ነበረ። ዘመዳሞችም ናቸው እነዚህ ሰዎች። እንግዲህ ታጣቂም ሆኖ ቢሆን የተያዙትና ታስረው የነበሩት ወንጀል ከፈጸሙ ለፍርድ ማቅረብ እና ተገቢውን ቅጣት ማስጣል ነው እንጂ በምሽት ከታሰሩበት አወጥቶ መግደል አይደለም። ሌላ ለምሳሌ አንደኛው አሬት የሚባለው ልጅ የተገደለው ትንሽ የከተማ ውስጥ ቀበሌ ውስጥ ነው የተገደለው እና ስልክ ይሰበስባል ለዚ ስብሰባ ሲጠሩ ሚስጥር እንዳይወጣ ምን መሰለኝ ሰራዊቱም ጊዜም ለስብሰባ የመጡት ሰዎች ስልካቸውን ይሰበስባል። ብዙ ጊዜ አይመለስላቸውም። ግን በዛ ወቅት እንግዲህ በነበረው ኦገስት ላይ ነው ስልካቸው ተሰበሰበ። ተሰብስቦ እያለ እና ስብሰባው እየተካሄደ እያለ ስልኩ ጠራ። ስልኩ ሲጠራ የማን ነው ስልክ ተባለ። አይ የኔ ስልክ ነው ብሎ ሲወጣ መድረክ ተጠራ። ና ተናዙር ተብሎ ነው በዛው በህዝብ ፊት ነው የተገደለው። ቤተሰቦቹ ባሉበት ነው የተገደለው። ሌሎቹ እንደዚሁ ፊንጫዋ ከተማ መሀል ላይ ጠራራ ፀሐይ ነው የተገደሉት። እንደዚሁ ለእርሻ የሚሄዱ ሰዎችም እደ ሶስት ሰዎች እንደዚሁ የተገደሉ አሉ ኑራሁን በሚባል ቀበሌ ምስራቅ ጉጂ ውስጥ እና እነዚህ እነዚህ ሲታይ ቀጥታ ከመንግስት ሰራዊት ጋር ጦር ገጥመው ተኩስ ተካፍቶ አይደለም። እነዚህ የጠራ ናቸው። በዚያ ሁኔታ የተገደሉ ይኖሩ ይችላል። ያ ህግ ማስፈጸም ነው ልንል ይችላለን። የ የኢትዮጵያ መንግስት በተለይም የኦሮሚያ ክልል መንግስት በምስራቅና በምዕራብ ጉጂ ዞኖች የኦነግ ሸኔ ብሎ የሚጠራቸውና እነሱ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት የሽምቅ ተዋጊዎች በአካባቢው ላይ የሰብአዊ መብት ጥሰት እንደሚፈጽሙ ከመንግስት ታጣቂዎች ጋርም ጦርነት እንደሚገጥሙ በመግለጽ መንግስት የአካባቢውን ደህንነትና ሰላም ማስከበር ላይ መሆኑን በየጊዜው ሲገልጽ መቆየቱን ጠቅሰን ድርጅቱ ሪፖርቱን በሚያጠናቅርበት ጊዜ እነዚህን ሁኔታዎች አልተመለከተም ወይ ለምንስ በሪፖርቱ ላይ አልተካተቱም? ብለናቸው ነበር። አቶ ፍስሐ አምነስቲ ኢንተርናሽናል እንግዲህ የሰብአዊ መብት ድርጅት ነው እና ጥናቶቻችንም ያቀርባቸው ሪፖርቶች በሰብአዊ መብት ሕግ ፍሬም ማዕቀፍ ውስጥ ነው የሚቀርቡት እና እነዚህ የታጠቁ ኃይሎች የሚፈጽሟቸው ወንጀሎች ካሉ በወንጀል ህጉ መሰረት ነው መታየት ያለበት። ይህንን ደግሞ የማስከበር ኃላፊነት የማን ነው? የመንግስት ነው። ስለዚህ እኛ ወንጀሎችን አይደለም ሪሰርች የምናደርገው፣ ወንጀል የመከላከል ሂደቱ ምን ያህል ከሰብአዊ መብት ስታንዳርድ ጋር ይሄዳል ነው የምንለው እና እነዚህ የታጠቁ ኃይሎች የፈጸሟቸው የተባሉ ድርጊቶች አሉ። ሰዎችን መግደል፣ ንብረት መዝረፍ፣ ጸጥታ ኃይሉ ላይ መተኮስ እና መግደል። እነዚህ ነገሮች ተፈጽመዋል፣ እሱ ጥርጥር የለው። ያ ግን የሰብአዊ መብት ጥሰት፣ ምክንያቱም የመንግስት አካላት አይደሉ። የወንጀል ድርጊት ነው። ያን የወንጀል ድርጊት ለመከላከል የሚወሰዱ እርምጃዎች ልክ ናቸው። መንግስት የሚያደርገው እነዚህን አካላት ለመቆጣጠር የሚያደርገው ነገር በህግ ማስፈጸም ማዕቀፍ ውስጥ እስከሆነ ድረስ ልክ ነው። ግን አሁን እኛ የምንለው የተወሰዱት እርምጃዎች ከዛም ያለፉ ናቸው ግን የበላይነት የማረጋገጥ የራሱ ሂደት አለው ለምሳሌ የታሰረ ሰው መገደል የለበትም የታሰረ ሰው ደግሞ በአጭር ጊዜ ውስጥ ክስ ሊመሰረትበት ይገባል የታሰሩትን ሰዎች ካየን ለምሳሌ በሙሉ ክስ አልቀረበባቸው አምስት ወር ምናምን ሲታሰሩ ከአካባቢያቸው ተወስደው ጦል ላይ ሰንቀሌ ሲቆዩ አምስት ወር ና ከዛ በላይ ሲቆዩ ክስ አልተመሰረትም ለምን እንደታሰሩም አይታወቅም ሸኔን ትቀልባለህ የሚል ጥርጣሬ ነው ወንጀል ከፈጸሙ ክስ መስርቶ ማስፈረድ ነው እንጂ እንደዚህ አይነት የተራዘመ እስር መፈጸም አይደለም። ቶርቸር የተደረጉ ሰዎች አሉ። በተጨማሪም የጅምላ እስር እንዳለና በእስር ቤቶች ውስጥ ያለው ያያያዝ ሁኔታ የሰዎችን ሰብዓዊ ክብር በሚያጓድል መልኩ መሆኑን የጠቀሱት አቶ ፍስሐ በሁለት ሴቶች ላይ ጾታዊ ጥቃትና ሙከራ መፈጸሙን ያስረዳሉ። ተያዘች ቀበሌ ባለስልጣኖች ናቸው ያዩት ምስልኳ ላዩ ና አንቺማ ብዙ ከሸኔ ጋር እንደዚህ ትታረጊ ነበር ይህንን ነገር ለመከላከያ ሰራዊቱ ከሰጠ ነው ይገሉታል ለዛ እንዳናረግ እዚህ ማደር አለብሽ፣ ከኛ ጋር መተኛት አለብሽ ብለው ሁለት የቀበሌ ሚሊሻና የሰጥ ኃላፊዎች ለሊቱም ሙሉ አብራቸው እንድትተኛ ሲያስገድደዋት ነበረ፣ ግን ከዛም በኋላ እንደገና መልሰው እንድትታሰር ለመከላከያ የሰራዊትን የሰጡት ና በአርቀለ ከተማ ላይ እንደዚሁ የተፈጸመ ጾታዊ ጥቃት አለ። በሌላ በኩል በዚህ ሪፖርት ላይ በአማራ ክልል ውስጥ በቅማንትና በአማራ መካከል በነበሩ ግጭቶች ተፈጠሩ የተባሉትን የሰብአዊ መብት ጥሰቶች አቶ ፍስሀ ያስረዳሉ። ቅማንት ላይ ለረጅም ጊዜ የቆየ አለመግባባት አለ። ለራስ አስተዳደር እንፈልጋለን ብሎ ከ2015 ጊዜ ጀምሮ ግጭት እንደነበረ ሰብዊ መብት ኮሚሽኑም በኢትዮጵያ ሰብዊ መብት ካውንስል ጉባኤም ሪፖርት ተደርጓል። ለረጅም ጊዜ ግጭቱ የነበረው በቅማንት ኮሚቴ በሚባሉት እና በክልሉ ልዩ ኃይል ፖሊስ መካከል ነበረ። ከ2018 ከመስከረም ጀምሮ ደግሞ በነበረው ጊዜ ላይ በእርስ በርስ ብሔር ግጭት አዘን ብሎ መልኩን ቀይሮ ማለት ነው። መተማ ላይ ለምሳሌ በ2011 ጥር ላይ ማለት ነው፣ በ2019 ጃንዋሪ ላይ መተማ ውስጥ ጥማን ሰፈር የሚባል ቦታ አለ። ያን አካባቢ ፋኖ የሚባሉ ወጣቶች ራሳቸውን እንደዚህ ያደራጁ ሰዎች አካባቢው ሚሊሻ አንድ ላይ በመሆን ያንን ሰፈር ከበው ጥይት፣ በቦምብ እና በሌላ ድምጽ በሌላቸው መሳሪያዎች ጉዳት አድርሰዋል። ያ ጉዳት ሲደርስ አካባቢ ላይ ለመከላከያ ሰራዊት አለ እየተደወለ ሲል ነገረው ነበር። ግን ሀይል የለንም ትእዛዝ አልመጣም እያሉ ለማስቆም ፈቃደኛ አልነበሩም። በዚያ ጥቃት ሃምሳ ስምንት ሰዎች ከሀያ አራት ሰዓት ባልሞላ ጊዜ ተገድለዋል። ብዙ ሰዎች ቆስለዋል። ብዙ ንብረት ጠፍቷል። እና እነዚህ የተገደሉ ብዙ ሰዎች አንድ መቃብር ውስጥ ነው ተክለ ሃይማኖት ቤተክርስቲያን ከተማ ውስጥ የተቀበሩት። ያ ደግሞ ግጭት እንደዚሁ በዚሁ ዓመት መስከረም ላይ ከመስቀል በኋላ ባለው ጊዜ ላይ ወደ አዘዙ ከዛ በኋላ ደግሞ ወደ ጎንደር ከተማ ገብቶ እንደ ጎንደር አዋሳኝ አካባቢ ገብቶ እንደዚሁ ሰራዊት ባለበት ክልሉ ፖሊስ መከላከል ሳይሆን እንዲያውም ለአንድ ወገን ወግኖ እነዚህ የቅማንት ሰዎች ላይ ጥቃት የማድረስ ነገር ነው የነበረው እና ብዙ ሰዎች ሞተዋል። ብዙ ሰዎች ተፈናቅለዋል። በተፈናቀሉበትም ከፍ ከፍተኛ ችግር ውስጥ እንዳሉ አይተናል። ብዙ ሰዎች በጣም አሰቃቂ የሆነ ኑሮ እየኖሩ ነው። አቶ ፍስሀ በዚህ ግጭት አካላቸው ተጎድቶና ንድሯቸው ተቃውሶ በከፍተኛ ችግር ውስጥ የሚገኙ ዜጎችን ሁኔታ በአካል በመገኘት የተመረመረና በቪዲዮና በምስል ጭምር የተያዘ ማስረጃ እንዳለ ገልጸዋል። የአማራ ክልል መንግስት ለግጭቱ መነሻና መባባስ ከኋላ የሚደረግ ግፊት እንዳለ በመግለጽ ከዚህ ቀደም መናገሩን አስታውሰን፣ በተጨማሪ ደግሞ ጉዳቱ የደረሰው ከሁለቱም ወገን እንደነበር በወቅቱ ይወጡ የነበሩ ዘገባዎችን ጠቅሰን ጠይቀናቸው ነበር። የብቀላ ጥቃቶች የተፈጸሙባቸው አሉ። ሪፖርታችን ውስጥም የተወሰኑትን አካተናል። የተፈናቀሉ ሰዎችን አግኝተናል። ጎንደር አካባቢና ከጎንደሮችም የተፈናቀሉ ከአብሮታቸው የተፈናቀሉ የአማራ ሰዎች እንዳሉ አይተናል። እሱን እንክሉድ። ውስብስብ ነው ይሄ ነገር እና ብዙ የሚነገሩ ትርክቶች አሉ። አንደኛው ህውሀት ይደግፋቸዋል እንደዚህ ነው ምናምን ይባላል። ይሄ ከተደረገ ይህን መከላከል ያለበት ማለው መንግስት ነው። እንደዚህ ተደራጅተው መሳሪያ ይዞ እንደዚህ አርገዋል የሚለው ነገር ካለ እነዛን ለህግ ማቅረብ ነው። እስካሁን እንግዲህ በህግ የቀረበ ሰው የለም። አሁን በተባሉት ወንጀሎች ላውንቸር አላቸው ከባድ መሳሪያ አላቸው ምናምን የተባላል እነሱን አንስቶ ህግ ማቅረብና እነሱን ማስፈረት ነው እንጂ ጉዳዩን ወደ ህዝብ ደረጃ አወርዶ እርስ በርስ ግጭት መፍጠር አይደለም። ይህን መፈጸም ያለበት የመንግስት አካል አለ፣ ፖሊስ አለ፣ የጸጥታ አካላት አሉ። እንደዚህ የሚያደርጉ ሰዎችም ማቅረብ ነው። በዚያ ውስጥ የተከሰሰ ሰው እስከሆነ አላየን። ይህን አድርጓል ከተባለም ደግሞ በመንግስት ደረጃ ክልሎች መካከል እንደዚህ አይነት ግጭት ካለ የፌዴራል መንግስቱ ይህንን በትክክል ገብቶ ወደ ማርገብና ህግ የማስፈጸም ስራ መስራት ላይ ነበር። እንደዚህ አይነት ነገር አላየን። አቶ ፍሳ የእርሳቸው ተቋም የሰብአዊ መብት ተከራካሪ እንደመሆኑ መጠን የሚቆመውም የሰብአዊ መብታቸው ለተጣሰባቸው መሆኑን ገልጸው አንድ መንግስት በየትኛውም ሁኔታ ውስጥ ቢሆን የጸጥታ አስከባሪዎች ሁሉንም ሰው በእኩል በማየት የሰብአዊ መብት ጥሰት አለመፈጸማቸውን ማረጋገጥ አለበት ይላሉ። የብሔርና የእርስ በርስ ግጭቶች ሲፈጠሩ ህግ ማስከበር እንጂ አንዱን ለአንዱ ወግኖ ግጭቱን ከተቀላቀለ የሰብአዊ መብት ተጥሷል ማለት ነው ይላሉ። ስለዚህ የድርጅታቸው ሪፖርት ትኩረት ያደረገው በመንግስት የጸጥታ አካላት የተፈጸሙ ጥቃቶችና የጸጥታ አካላቱ ማስቆም ሲችሉ ባለማስቆም የተፈጸሙ ጥሰቶችን ነው ብለዋል። ለመንግስት የሰጡትም ምክረ ሀሳብ አለ። አንደኛ ያየነው ነገር አሁን ከተጀመረው የፖለቲካ ተሃድሶ በፊት የተፈጸሙ ጸጥታ ኃይሉ የተፈጸሙ የመብት ጥሰቶች አሉ። ብዙዎቹ ተጠያቂ አልተደረጉም። የጸጥታ ኃይሉ ያን ሳይደረግ ነው ይሄ የተፈጸመው እና ለበፊቱ ለተፈጸሙ ጥሰቶች መቋጫ ሳይበችላቸው መቅረቱ እንዲያውም የጸጥታ ኃይሉን አጀግኖታል። በተመሳሳይ መልኩ እንዲቀጥል እኳን ለውጥ አለ ቢባልም ጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከሁለት ሺ አስራ ስምንት ፈጸመው የነበሩ ነገሮች ናቸው እና እኛ ምንድን ነው መያየቅ ነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው፣ እሽክርክሮሽ እንዲቆም፣ ወንጀል የፈጸሙ ሰብአዊ መብት የፈጸሙ የጸጥታ ኃይሎች ለፍርድ መቅረብ መቻል አለባቸው። አሁን ለሚፈጸሙት ደግሞ መንግስት ኢሚዲየትሊ ማስቆማል ግን ማስፈጸም አንድ ነገር ነው። ሰብአዊ መብት ጥሰት ማድረግ ደግሞ ሌላ ጉዳይ ነው እና በተለይ ያለ ፍርድ ሰዎችን ሞት መቅጣት፣ በተገቢነት በሌለው ሁኔታ ሰዎችን አስሮ ማንገላታት፣ ፍርድ ቤት ሳይቀርቡ እንደፈለጉ ከአንድ ቦታ ወደ አንድ ቦታ ወስዶ እስከ አምስት ወር መቆየት ተገቢነት የለውም፣ መቆም አለ። በተጨማሪ ደግሞ የጸጥታ ሀይሎችን እዛ ላይ አተኩሮ የእነሱን የሰብአዊ መብት አያያዝ የሚከታተል አንድ ተቋም መኖር አለበት። ሌሎች ሀገሮች ላይ ያሉ እንደ አፍሪካ ኬንያ በቀሩ ብዙ ከጎረቤት ሀገር ማለት እንደዚህ አይነት ተቋሞቶች አሉ። በተወሰነ ደረጃ ውጤት አላቸው እና የጸጥታ ኃይላትን የሚፈጽሙትን ጥቃት እና የሰብአዊ ውጥሰት የተከታተለ የሚቆጣጠር አካል መኖር አለበት እና ጠቅላይ ሚኒስትሩም ሆነ መንግስት ያስፈጽሙት ነው የምንጠይቀው። ግን ድርጅቱ ባጠናቀረው ሪፖርት ላይ መንግስት ምላሽ እንዲሰጠው ለሰላም ሚኒስቴር፣ ለመከላከያ ሚኒስቴር፣ ለፌዴራል ጠቅላይ አቃቤ ህግ፣ ለፌዴራል ፖሊስ ኮሚሽንና ለአማራና ለኦሮሚያ ክልል ባለስልጣናት ጥያቄን አቅርቦ ከአማራ ክልል በስተቀር ምላሽ ማግኘት እንዳልቻለ በሪፖርቱ ላይ አስፍሯል። በእኛም በኩል በዚህ ሪፖርት ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ ሰብአዊ መብት ኮሚሽን ምላሽ ለማግኘት ያደረግነው ጥረት ኃላፊዎቹ ስብሰባ ላይ በመሆናቸው ምክንያት ሳይሳካልን ቀርቷል። ነገር ግን ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ማምሻውን በትዊተር ገጻቸው ላይ አንዲት መልእክት አስፍረው ነበር። የለውጡ ጉዞ ረጅምና ወጀብ የበዛበት ነው እየተንቀሳቀስንበት ያለነው ሁኔታም የተለያዩ ጥቅሞች ባሏቸው ብዙ አካላት ምክንያት ሁልጊዜ የተወሳሰበ ነው። አዎንታዊ ለውጦችን ትዕግስት የሌላቸው አይጨብጧቸውም፣ አይደርሱባቸውም። ለዚያ ጉዞ ቁርጠኛ የሆኑ እንጂ በየ ዕለቱ ለብሔራዊ አንድነት ጥቅምና በአብሮነት ለመጣመር ተግቶ መስራትን ይጠይቃል የኢትዮጵያን ብልጽግና በማይፈልጉቱ አጀንዳ አንሰናከል። አምነስቲ ኢንተርናሽናል ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በጣም ብዙ የሰብአዊ መብት መሻሻሎች እንዳሉ በመጥቀስ ይህ እንዲቀጥል ደግሞ ሳይታክቱ ለሰብአዊ መብት መከበር መስራት እንደሚያስፈልግ ምክረ ሀሳብ ለግሷል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮን ግርማን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ አማራ ክልል ይወስደናል። ኢትዮጵያን ከሱዳን ጋር በሚያዋስነው የድንበር አካባቢ የሚታየው የሰዎች እንቅስቃሴ የኮሮና ቫይረስን ወረርሽኝ መዛመት የሚያባብስ ነው ሲል የአማራ ክልል የፌዴራል መንግሥቱን ድጋፍ ጠይቋል። በተለይም ከሱዳን ጋር በሚያዋስነው የመተማ ወረዳ 19 መውጫና መግቢያ በሮች በመኖራቸው በሕጋዊም ሆነ በህገ ወጥ መንገድ የሚገቡ ኢትዮጵያውያንንና የውጭ ሀገር ዜጎችን መቆጣጠር አዳጋች እየሆነ መምጣቱን ነው ክልሉ ያስታወቀው። የአማራ ክልል ምክትል ፕሬዚዳንት እና የኮሮና ቫይረስ መከላከያ ግብረ ኃይል ሰብሳቢ ዶክተር ፈንታ ማንደፍሮን ያነጋገረችው አስቴር ምስጋናው ተከታዩን አጠናቅራለች። በአማራ ክልል የሚገኘው የመተማ ወረዳ ከሱዳን ገዳሪፍ ግዛት ጋር በድንበር ይዋሰናል። ክልሉን ከሱዳን ጋር የሚያዋስነው ድንበር አጠቃላይ ርዝመትም አራት መቶ ኪሎ ሜትር እንደሆነ መረጃዎች ያመላክታሉ። በሁለቱ ሀገራት ድንበሮች የንግድና ሕገ ወጥ ሰዎች ዝውውር በመኖሩ ደግሞ ከፍተኛ የሆነ የሕዝቦች እንቅስቃሴ ይስተዋላል። በማይታወቁና ሕገ ወጥ በሆኑ መንገዶችም ሰዎች እንደሚገቡና እንደሚወጡ የመንግስት አካላትም ያውቃሉ ይህ ደግሞ የኮሮና ቫይረስ ስርጭትን የመቆጣጠሩን ሂደት ፈታኝ እንዳደረገው ነው የአማራ ክልል ምክትል ርዕሰ መስተዳደር እና የኮሮና ቫይረስ ግብረ ኃይል ሰብሳቢ ዶክተር ፋንታማ እንደፍሮ የሚናገሩት። ከአራት መቶ ኪሎ ሜትር በላይ የሚሸፍን ዓለም አቀፍ ድንበር ስላለን በእነዚህ ዓለም አቀፍ ድንበር ከሱዳን ይኖሩ የነበሩ ወገኖቻችን አንድ ሁለት በሚባል ቦታ ብቻ ሳይሆን በጣም ብዙ በሚባሉ ቦታዎች አስራ ዘጠኝ የሚሆኑ መግቢያዎች አሉ። እነሱ ብቻ አይደሉም። ዱሮ በሚታወቁ ቦታዎች ነው የሚገቡት። አሁን ግን የኳራንቲኑን ከሰሙ በኋላ እንዲሁ ዝም ብሎ እንደ ውሃ ባገኙት መፍሰስ አይነት ችግሮች ናቸው። በእነዚህ አራት መቶ ኪሎ ሜትሮች በሙሉ የፀጥታ ኃይል መመደብ አይቻልም። ስለዚህ የፌዴራል የሚፈለግበት አንዱ ትልቁ የጸጥታ ኃይል በቦርደሮች ላይ እንዲኖር ማድረግ ነው። በጣም በብዛት ስለሚገባ በየቀኑ ለአስራ አራት ቀን የምናቆያቸው ሰዎች ቁጥራቸው እየገዘፈ መምጣቱ ይሄ የክልሉ ነዋሪዎች ብቻ አይደለም። በነገራችን ላይ እንዲታወቅ በዚህ አቋርጠው የሚገቡ ሁሉም ኢትዮጵያውያን ናቸው። ሁሉም ኢትዮጵያውያን ብቻ ሳይሆን አልፎ አልፎ እንዲሁም የሌሎች ሀገሮች ዜጎች የሚገኙበት ይመጣል እና ይህንን በየቀኑ የሚጎርፈውን ሕዝብ ለአንድ ክልል ማኔጅ ለማድረግ ቀላል አይደለም ሎጂስቲክሊ በሪሶርስም ስታዩ። ስለዚህ የፌደራል መንግስት አሁን ድንኳኖችን በመደገፍ የተለያዩ ድጋፎችን እያደረገ ነው። የጤና አገልግሎት እንዲሁም ሰራተኞችን የጸጥታ ለምሳሌ የሰለጠኑ በእንዲህ አይነት ሙያ ላይ የሰለጠኑ የሴኪሪቲ ወይም የደህንነት ሰዎችን ፖሊስ ይሄን ያግዛል እና ይሄ አስፈላጊ ነው። በአንዳንድ ለይቶ ማቆያዎች ውስጥ ግለሰቦች ውጤታቸው ይፋ ሳይሆን ወደ ማህበር ማህበረሰቡ እንዲቀላቀሉ እየተደረገ መሆኑን የሚገልጹ መረጃዎችም ይሰማሉ። እንደዚህ አይነት መረጃዎች በህብረተሰቡ ዘንድ ስጋት ስለመፍጠራቸው የተጠየቁት ምክትል ርዕሰ መስተዳደሩ ይህ ድርጊት ከተፈጸመ ስህተት መሆኑን ገልጸዋል። ፕሮቶኮል አለው። ዝም ብሎ ሰው አንቺ ሄደሽ ሌላ ቦታ ተመርምረሽ ውጤትሽ ይሄ ነው እንደሚባል አይደለም። ምልክቶቹ ካሉበት ወደ ቤት ሂድ የሚባል የለም። ሁለተኛ ተመርምሮ በምርመራ ውጤቱ ከተገኘበት አልተነገረኝም አይደለም። ፖዘቲቭ ሆኖ ቢገኝ ኢሚዲየትሊ ነው ወደ ትሪትመንት ሴንተር የሚወሰደው። ይሄ በባህር ዳር አካባቢ ያየሽው ይሆናል። በመተማ ግን ማንኛውም ሰው ይመረመራል። ተመረምሮ ነፃ መሆኑ ሲታወቅ ብቻ ነው አሁን የሚለቀቁ ሰዎች ከሌላ ቦታ መጥተው መቆየት ያለባቸውን አስራ አራት ቀን ሳይቆዩ እንዲሁ ዝም ብሎ እንደ ደርሶ ታካሚ ሄደው ተመለሱ የሚባልበት ስርዓት ያለን አይመስለን ነው እነሱ ከመጀመሪያውንም ስርዓት ችግር የሌለባቸው ከሆነ እንዲሁ በመጠርጠር የምትይዣቸውን ወይም ሪፖርት ተደርጎ ከሆነ እንግዲህ ፕሮቶኮል ስላላቸው የጤና ሰራተኞች የሚያደርጉት ካልሆነ በስተቀር እንዲሁ ዝም ብለው ኑ ብለው ናሙና ወስደው ውጤቱን ሳይነግሩ ለቀቋቸው የሚለው ግን ለእኔ መረጃውም የለኝም፣ ለመቀበልም እጅግ ከባድ ነው። እንደዚህ አይደረግም። በአስቸኳይ ጊዜ አዋጁ ተግባራዊ እንዲሆኑ የወጡ የአፍና አፍንጫ መሸፈኛ ማድረግን የመሳሰሉ አስገዳጅ መመሪያዎችን በተመለከተም ምክትል ርዕሰ መስተዳደሩ የሚከተለውን አስተያየት ሰጥተዋል። ከተለመዱ የመንግስት ትዕዛዞች ወጣ ያለ ነው። ከራስ ጋራ በቀጥታ ግንኙነት ያለ ነው። ቅጽበታዊ የሆነ ችግር ምን ማለት ነው? ወዲያውኑ ይህንን ባለማክበሩ በዚህ በሽታ ሰው ተጠቂ ሊሆን ይችላል። ተጠቂ ከሆነ በኋላ የምናደርጋቸው ጥንቃቄዎች ሳይሆን የሚጠቅሙን በዚህ በሽታ ሳንያዝ መከላከል ስለሆነ ማህበረሰቡ ይህንን ተረድቶ መንግስት በየሰዓቱና በየጊዜው ይሄ ጉዳይ በራሱ በአካባቢው ባሉ በሚችላቸው በሻሽም፣ በምንም በማንኛውም አፉን አፍኖ መሄድ እኔ ትልቅ ግዴታ ነው ብዬ እኔ አልቆጥረውም። በጣም ዝቅተኛ ግዴታ ነው፣ ግን ብዙ ያደነናል። ራሳችንን የምናተርፍበታለን፣ ወገኖቻችንን እንከላከልበታለን። እና ህዝቡ ይሄንን እንዲሁ እንደ ማንኛውም መደበኛ ትእዛዝ ብቻ አድርጎ ባይወስደው ራስን የማትረፍ ራስን የማሻገር ጉዳይ መሆኑን ተረድቶ እያንዳንዱ ሰው ራሱን ከተከላከለ ሌላውን ተከላከለ ማለት ነው። በአማራ ክልል በዛሬው እለት ብቻ አስራ ሰባት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በክልሉ በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ደግሞ ከአርባ በላይ ደርሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር በጋምቤላ ክልል የኮሮና ቫይረስ ምርመራ መጀመሩን የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ አቶ ካን ጋት ልዋክ በቀን 180 የኮሮና ቫይረስ ናሙናዎችን መመርመር መጀመራቸውን የገለጡት፣ የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በኅብረተሰቡ ዘንድ የሚታየውን መዘናጋት ሊቀንስ እንደሚችል አንድ የጋምቤላ ከተማ ነዋሪ የተናገሩትን ጠቅሶ ናኮር መልካ ተከታዩን አድርሶናል። የጋምቤላ ክልል ጤና ቢሮ ኃላፊ አቶ ካን ጋትሏክ እንዳሉት ከግንቦት 13 2012 ዓ.ም ጀምሮ የጋምቤላ ሪጅናል ላብራቶሪ ኮቪድ-19ን ለመመርመር ዝግጁ ተደርጓል። ይህ የኮሮና ቫይረስ የምርመራ ማዕከልም በቀን እስከ 180 ናሙናዎችን የመመርመር አቅም አለው ይላሉ አቶ ካን። ለመርመሪያ መሳሪያው ከዚህ ቀደም ለኤች አይ ቪ የቫይራል ሎድ ማሽን መከታተያ ተብሎ ወደ ክልሉ የመጣ ፒሲአር ማሽን ነበር። የተወሰነ የሶፍትዌር አጀስትመንት ተሰጥቶለት የኮቪድ ምርመራ ማድረግ የተቻለበት ሁኔታ ነው ያለው። በቀን ጠዋት እስከ ማታ ባለው ጊዜ ሰራ ከሆነ ወደ

ባለው የኮቪድ ሰዎች ኮላሬሽን ስራ የመስራት ተስማማ የነዚህም የማሽኑን ግብአት እጥረት እንዳይገጥመን ከጤና ጥበቃ ጋር በክልሉ በርካታ የስደተኛ መጠለያ ጣቢያዎች የሚገኙና ከደቡብ ሱዳን ጋርም በሰፊው የሚዋሰን ከመሆኑ አንጻር የኮሮና ቫይረስን ለመመርመር የሚያስችል መሳሪያ ስራ እንዲጀምር ከፍተኛ ጥረት ሲደረግ ቆይቷል ብለዋል ኃላፊው። ስደተኞቹ ተጋላጭ እንዳይሆኑም ጉዳዩ ከሚመለከታቸው ድርጅት

የሚገኙ ዜጎች በቅርበት አገልግሎት ለመስጠት እንደሚያስችልም ኃላፊው ተናግረዋል። የኮቪድ-19 ኢትዮጵያ ውስጥ መግባቱ ከታወቀ ጀምሮ በጋምቤላ ክልል በርካታ የመከላከልና የመቆጣጠር ስራ ሲከናወን ቆይቷል ብለዋል አቶ ካን። ሆኖም በህብረተሰቡ ዘንድ መዘናጋት እንደሚስተዋል ገልጸዋል። የጋምቤላ ከተማ ነዋሪ ወጣት አረጋሽ ፈራው የኮሮና ቫይረስ ምርመራ በጋምቤላ መጀመሩ በህብረተሰቡ ዘንድ የሚታየውን መዘናጋት እንደሚቀንስ እምነት እንዳለው ገልጸዋል። ጋምቤላ ላይ ምንም አይነት ኬዝ የሌለበት ተደረጎ ነው በሚዲያም እየሰማን የነበረው እና ይሄ ደግሞ ህዝቡን ለመዘናጋት አድርጎታል ገብተዋል። ስለዚህ እኛ ያለንበት ድንበር ከመሆኑ አንጻር እና ሳውዝ ሱዳን ላይ እየተደረገ ያለው የሚገርም እዚህ አካባቢ ላይ ኢቨን መቶ ምናምን ኢትዮጵያ በነበረችበት ሰዓት ጠውዝሯ ላይ ዜሮ ኬዝ የነበረበት ነው እና አሁን በከፍተኛ ላይ ያሉት እየተያዙባት ነው እና ከፍተኛ የሆነ ጆጭ ሰው አለ ወደ ክልላቸው እና በጣም ሰዎች ይገባሉ። የሚገርምህ ኬንዳ ላይ ራሱ ድንበር ዋርዲያዎች እንኳ ቢኖሩ ጫካ ወንዞችን አቋርጦ የሚገቡበት ወደ ጋምቤላ ያለው ስለዚህ ይሄ ደግሞ ክልሉ በጣም አጋልጦታል። ስለዚህ ይሄ ተግበሩ በጣም ወሳኝና ደስ የሚል ጅማሮ ነው። የክልሉ መንግስት የቫይረሱን ስርጭት ለመከላከል እና ለመቆጣጠር ትኩረት ሰጥቶ እየሰራ እንደሚገኝ ተጠቁሟል። የጤና ባለሙያዎችና በጎ ፈቃደኞች ቤት ለቤት በመሄድና ብዙሀን መገናኛዎችን በመጠቀም ግንዛቤ እየሰጡ መሆናቸውን ገልጸዋል። አቶ ካን የጤና ባለሙያዎችን ምክርና የመንግስትን መመሪያ የማይተገብሩ ግለሰቦች ላይ አስተማሪ የሆነ ሕጋዊ እርምጃ የሚወሰድበት ሁኔታ ላይም ከጸጥታ አካላት ጋር በመመካከር ላይ መሆናቸውን አክለው ተናግረዋል። ህብረተሰቡ ራሱና ቤተሰቡን ከወረርሽኙ የመከላከል ኃላፊነትን የሚወጣው ከመቼውን ከመቼውም ጊዜ በላይ የቫይረሱ ስርጭት እየተስፋፋ ባለበት ጊዜ አሁን ነው ብለዋል ኃላፊው። እጅን አዘውትሮ በሳሙና መታጠብ፣ ርቀትን መጠበቅና የአፍና አፍንጫ መሸፈኛ ጭንብል መጠቀም እንደሚገባም አሳስበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኩር ምልካን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ጉዳዮች ወደሚወስድን የመጨረሻው የመጽሄቱ ትንታኔ ርዕስ ልውሰዳችሁ። የሚኒያፖሊስ ከተማ ከንቲባ በፖሊሶች ቁጥጥር ስር እያለ ሕይወቱ ስላለፈው ጥቁር አሜሪካዊ ጉዳይ ዛሬ ሲናገሩ፣ ከተማይቱ በታላቅ ስቃይና የቁጣ ስሜት ተውጣለች። ነገር ግን የደረሰውን ሞት ለመቃወም ንብረትን የማቃጠልና የዘረፋ ተግባር መፈጸም ተቀባይነት አይኖረውም ሲሉ አሳሰቡ። የአፍሪካ ኅብረትም በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ያልተቋረጠ ያለውን ዘረኝነት እንደማይቀበል ባወጣው መግለጫ አስታውቋል። ዘጋቢዎቻችን ፈርን ሮቢንሰን እና ኬን ሽዋርትስ ያጠናቀሯቸውን ዘገባዎች እንዲሁም የአፍሪካ ህብረትን መግለጫ ጨምቃ አዳነች ፍሳዬ እንዲህ አቀናብረዋለች። የወደሙት ንብረቶች ለማህበረሰባችን ወሳኝ ነበሩ ብለዋል ጃኮብ ፍራይ። ትላንት ማታ ተቃዋሚዎች በፖሊስ ጣቢያው ለመግባት እየሞከሩ ነው የሚል ወሬ ደርሶኝ ፖሊስ ጣቢያው እንዲቃጠል ዝም ብየት ቸዋለሁ። የፖሊስ ሰራተኞች ከጣቢያው እንዲወጡ ተደርጓል ወዲያውኑ ትላንት ማታ የፖሊስ ጣቢያውና በአካባቢው የነበሩ ህንፃዎች በተቃዋሚዎቹ ጋይተዋል ሲሉ ከንቲባው አስረድተዋል። እሳቱ ከመነሳቱ በፊትም ሆነ በኋላ ፖሊሶቹም ሆኑ የእሳት አደጋ ሰራተኞች በአካባቢው አልነበሩም። ተቃዋሚዎቹ እጅግ የተቆጡት ባለፈው ሰኞ ማታ ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ አንድ ነጭ ፖሊስ ጉልበቱን አንገቱ ላይ ጭኖ ትንፋሽ በማሳጣት ገደለው በሚል ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማለዳ ላይ በትዊተር ገጻቸው ከንቲባው ፍሬይ የአስተዳደር ብቃት የላቸውም በሚል መንቀፋቸውን፣ የጆርጅ ፍሎይድን ክብር የሚያረክሱ ዱርዬዎች ሲሉም ተቃዋሚዎቹን መዝለፋቸውን የሚኒያፖሊሱ ከንቲባ አልሰሙም ነበር። ጋዜጠኞች የትዊተሩን መልእክት ካነበቡላቸው በኋላ ታዲያ ዶናልድ ትራምፕ ስለ ሚኒያፖሊስ ጥንካሬ የሚያውቁት ነገር የለም እኛ እጅግ ጠንካሮች ነን ብለዋል። ፍሎይድ ሞት በኋላ ከንቲባው ውጥረት በሰፈነባት ከተማ የአስቸኳይ ጊዜ አዋጅ ደንግገዋል። የሚኒሶታ አስተዳዳሪ በጠየቁት መሰረት አምስት መቶ የሚሆኑ የብሔራዊ ዘብ ወታደሮች እንዲመደቡ ትናንት ማታ መወሰኑን የብሔራዊ ዘብ ባለስልጣኖች ገልጸዋል። በሚኒያፖሊስ በሴንት ፖል እና በአካባቢዎቹ ባሉት ማህበረሰቦች ይመደባሉ ተብለዋል። በሚኒያፖሊስ እና በመንትያዋ ከተማ ሴንት ፖል ትላንት ማታ በርካታ ሱቆች በእሳት ጋይተዋል። ፖሊሶች በድንጋይና በጠርሙስ እንደተመቱ ተዘግቧል። ፖሊሶች እንደሚሉት ማቹ ፍሎይድ አንድ ሱቅ ውስጥ ሐሰተኛ የ20 ዶላር ገንዘብ ለመጠቀም ከሞከረ ሰው ጋር ይመሳሰላል። በፖሊስ እንዳይያዝም አንገራግሯል ያሉ ፖሊሶቹ፣ ተመልካቾች ድርጊቱን በእጅ ስልክ ያነሱት ቪዲዮ ሲለቀቅ ግን የሆነውን ሁሉ አሳይቷል። ፍሎይድ መንቀሳቀስ ካቆመ በኋላ ሳይቀር ነጩ ፖሊስ ጉልበቱን አንገቱ ላይ መጫኑን እንደቀጠለ ያሳያል። ይህ ሁሉ የሆነው እጁ በካቴና ታስሮ መሬት ላይ እንደተዘረጋ ነው። መተንፈስ አልቻልኩም እያለ ይለምናቸው እንደነበርም ተገልጸዋል። አንድ ማኝ በተናገረው መሰረት ፍሎይድ ከመሞቱ በፊት የእናቱን ስም ሲጠራ ሰምቶታል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የጆርጅ ፍሎይድ በፖሊሶች እጅ መሞትን በጥብቅ አውግዘዋል። ለቤተሰቦቹና ለሚወዱት ሁሉ የተሰማቸውን ጥልቅ ሐዘን ገልጸዋል። የአፍሪካ ህብረት መሪዎች እንደ አውሮፓ አቆጣጠር በ1964 ዓ ም ከሐምሌ 17 እስከ 24 ቀን በካይሮ መዲና ግብፅ በተደረገው የመጀመሪያው የአፍሪካ አንድነት ድርጅት ጉባኤ ላይ በዩናይትድ ስቴትስ አለ ስላሉት የዘር መድሎ ያወጡትን ውሳኔ አስታውሰዋል። ሊቀመንበሩ የአፍሪካ አንድነት ድርጅት በዩናይትድ ስቴትስ ጥቁር ዜጎች ላይ የሚፈጸም ቀጣይ ዘረኝነት እንደማይቀበል ግልጽ ያደረገውን የአፍሪካ ህብረት ኮሚሽን ሊቀመንበር ደግመው ያረጋግጣሉ ይላል የሊቀመንበሩ ጽህፈት ቤት ያወጣው መግለጫ። መግለጫው አያይዘውም የዩናይትድ ስቴትስ ባለሥልጣኖች ማንኛውም በዘርና በዝርያ ላይ የተመሰረተ የዘረኝነት ተግባር ሙሉ በሙሉ መጥፋቱን ለማረጋገጥ የሚያደርጉትን ጥረት እንዲያጠናክሩ ጥሪ አድርገዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን የግንቦት 21 2012 የአርብ ምሽት ዝግጅታችንን ነው። ጃችሁ አሉላ ከበደ ነኝ። አሁን ለዚህ ክፍል ቀዳሚ ወደሆነው ዘገባ ልሰዳችሁ። ወደ አውሮፓም ያሻግረናል። በአውሮፓ በኮሮና ቫይረስ ወረርሽኝ ሳቢያ ተዘግተው የሰነበቱ መደብሮች፣ ጸጉር ቤቶችና ሌሎች የንግድ ድርጅቶች እየተከፈቱ ነው። የንግድ ድርጅቶቹ ባለቤቶች ዝግ ሆነው በቆዩበት ያለፉት ሁለት ወራት ጊዜ ውስጥ ያጡትን ገቢ መልሰው ለመተካት ተጨማሪ ትርፍ ሰዓታት እየሰሩ ነው። የንግድ እንቅስቃሴው በፍጥነት ተመልሶ እንደሚያንሰራራ ተደርጎ የሚታየው መሟሟቅ ግን ፍሬ ማስገኘቱን የሚያምኑት ጥቂቶች ብቻ ናቸው። የአሜሪካ ድምፅ ዘጋቢ ማርቲ ቫንደር ዎልፍ ከአምስተርዳም ያጠናቀረችውን ዘገባ ደረጀ ደስታ እንዲህ ያቀርበዋል። በአውሮፓ አምስተርዳም ከሄግ ወጣ ብላ የምትገኝ አንዲት የጸጉር ቤት ወይም የውበት ሳሎን ባለቤት የሆነው ዊልስ ዎልፍስ ለ14 ዓመታት ሲሰራ ኖሯል። የንግድ እንቅስቃሴዎቹ በይፋ እንደሚከፈቱ በተነገረበት የቀናት ጊዜ ውስጥ 1500 ደንበኞች ወረፋ ማስያዛቸውን ገልጧል። ሰሞኑን መልሶ በተከፈተው ጸጉር ቤት ውስጥ ያሉት እሱና የስራ ባልደረቦቹ የጠፋባቸውን የሁለት ወራት ጊዜ ለማካካስ ሌት ተቀን እየሰሩ ነው። ስለ አሰራራቸውና ስለሚወስዱትም ጥንቃቄ ውልፍ ሲናገር እንዲህ ብሏል። ለጥንቃቄው ሲባል ሰዎች ጎን ለጎን እንዳይሆኑ በማጠቢያዎቹ ክፍሎች ለያይተን ማስቀመጥ ነበረብን። በክፍሎቹ መካከልም የመመልከቻ ስክሪን በመግጠማችን የእነሱን ሁኔታ እያየን ሌሎችንም ሰዎች ማጠብ እንችላለን። ስለዚህ አንዳቸው ቀለም ሲቀባ፣ ሌላኛው ይቆረጣል። በደህና ጊዜ ቢሆን እስከ ስድስት ሰው በአንድ ጊዜ መቀበል እንችል ነበር። አሁን የምንወስደው ግማሾቹን ቢሆን ነው። ምሽቱን ጨምረን በሳምንት ሰባቱንም ቀን የምንሰራው ለዚያ ነው። ዊልቨርስ ለተወሰነ ጊዜም ቢሆን የጸጉር ቤቱ ስራ ቀጠሮ በያዙ ደንበኞች መሞላቱ ደስተኛ ነው። ባለፉት ሁለት ወራት የደረሰበትን ኪሳራ መልሶ ስለመተካቱ ግን እርግጠኛ አይደለም። እርግጥ ነው መንግስት፣ የሚሰጠው ድጎማ የሰራተኞችን ደሞዝ በመክፈል ረድቶታል። ይህም ሆኖ ግን አሁንም ለክፉ ቀን ብሎ የቆጠባትን ገንዘብ እንደ ኢንሹራንስ እና ቤት ክራይ ለመሳሰሉ አንዳንድ ቋሚ ወጪዎች ማውጣት ነበረበት። በመላው አውሮፓ ሱቆችና ምግብ ቤቶች ተከፍተዋል ወይም ለመከፈት በዝግጅት ላይ ናቸው። ሬስቶራንቶች አስቀድመው የመመገቢያ ቦታ መያዝ በሚፈልጉ ደንበኞች መዝገባ ተሞልተዋል። ወደ አንዳንዶቹ ሱቆችም ገብተው መሸማመት የሚፈልጉ ደንበኞች ከሱቆች ደጅ ተሰልፈው ተራ ሲጠባበቁ ይታያሉ። ሳይጠጋጉ ርቀትን ጠብቆ መንቀሳቀስን የሚያዘው መመሪያ ግን የንግድ ድርጅቶቹ በሙሉ አቅማቸው እንዲንቀሳቀሱ የሚፈቅድ አይደለም። በአውሮፓ አንድ የኢኮኖሚክ ጥናትና ምርምር ተቋም ሰልጣኝ ተመራማሪ የሆነው ብሩጌል ሲሞን ታግል ፔትራ በኮሮና ቫይረስ ሳቢያ ሰው ሁሉ በየቤቱ ተገድቦ በመቀመጡ የሸማቾች ቁጥር እጅግ በጣም መቀነሱን በመግለጽ እንዲህ ብሏል። አዲስ የወጣ ጥናት እንደሚያሳየው በአውሮፓ ማዕከላዊ ባንክ መጋቢት ውስጥ የነበረው የቁጠባ ወይም የተቀማጭ ገንዘብ ሂሳብ በቀደመው ዓመት ከነበረው አማካይ የቁጠባ ሂሳብ ጋር ሲነጻጸር አሐዙ እጅግ የተለየ ነው። ሰዎች ገንዘባቸውን ቆንጥጠው ይዘዋል፣ ጨርሶም አልነኩትም ማለት ይቻላል። ምክንያቱም የኮሮና ቫይረስ ወረርሽኝ ሌላ ዙር ተመልሶ መምጣት አለመምጣቱን እርግጠኛ አልሆኑም። በዚያ ላይ የሥራ ዋስትና ያላቸው ስለመሆኑም አልተማመኑም። ስለዚህ ምንም ነገር አልሸምቱም። አነስተኛና የመካከለኛ የቢዝነስ ድርጅቶች ዘጠና ከመቶ የሆነውን የአውሮፓ ህብረት ንግድ ዘርፍ የያዙ ናቸው። በቁጥራቸው 25 ሚሊየን ይሆናሉ። ሁለት ሶስተኛ የሚሆነውን የአውሮፓ ሰራተኛ ኃይል ቀጥረው የሚያስተዳድሩ በመሆናቸው የአውሮፓ ህብረት ኢኮኖሚ የጀርባ አጥንት ናቸው። የዚያኑ ያክል ደግሞ እንደዚህ ያለው ወረርሽኝና አደጋ በመጣ ቁጥር ቀድመው የሚጠቁት እነሱ ናቸው። የተባበሩት አነስተኛና መካከለኛ የንግድ ተቋማት ስር የሚገኘውና ኤስኤም ዩናይትድ በተባለው ድርጅት የተሰራው ጥናት እንደሚያሳየው በአውሮፓ ከሚገኙ የንግድ ድርጅቶች ውስጥ ሃምሳ ከመቶ የሚሆነው ገበያቸውን ያጡት እነዚሁ አነስተኛና መካከለኛ የንግድ ድርጅቶች ናቸው። የኮሮና ቫይረስ በበረታባቸው እንደ ስፔን ባሉ አንዳንድ የአውሮፓ አገሮች ደግሞ ኪሳራው እስከ ሰማኒያ ከመቶ ይደርሳል። የኤስ ኤም ዩናይትድ ዋና ጸሐፊ ቬሮኒክ ዊሊያምስ እንደሚሉት የቢዝነስ ድርጅቶቹ በኮሮና ቫይረስ ወቅት ራሳቸውን ለማቆየት ያደረጉት ጥረት የሚደነቅ ነው። ይህም ሆኖ ግን አሁንም ቢሆን እርዳታ ያስፈልጋቸዋል። ዊሊያምስ እንዲህንን ሲገልጹ እንዲህ ብለዋል። ያስተዋልነው ነገር ቢኖር በብሔራዊ ደረጃ የተደረገው እርዳታም ሆነ በአውሮፓ ሕብረት የተወሰደው አስቸኳይ እርዳታ ለንግድ ድርጅቶቹ ተስፋ ባደረጉት መጠን ፈጥኖ የደረሰላቸው አይመስለኝም። አሁንም ቢሆን ግን በሚያስፈልግበት ቦታ ሁሉ ለአስቸኳይ ጊዜ የሚሰጠው እርዳታ ሳይቋረጥ መቀጠል ያለበት መሆኑ ይሰማናል። የአውሮፓ ህብረት በኮቪድ-19 የኮሮና ቫይረስ ወረርሽኝ ሳቢያ የተደቆሰው ኢኮኖሚ መልሶ እንዲያንሰራራ ለማድረግ የሚያስችል መጠነ ሰፊ የሆነ የመልሶ ማቋቋሚያ የገንዘብ ድጋፍ፣ ብድርና ዋስትናዎችን ለመስጠት እስከ ሁለት ትሪሊየን ዶላር የሚደርስ ገንዘብ ለማውጣት ይቻል እንደሆነ በህብረቱ አባላት መካከል ብርቱ ክርክር ተይዞ መቆየቱ ይታወሳል። እንደ ፈረንሳይና ጀርመን ያሉት አገሮችም የየራሳቸውን እቅድ ማውጣታቸው ተዘግቧል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ። ደረጀ ደስታ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን የአርብ ግንቦት 21 2012 ምሽት ዝግጅታችንን ነው። አሁኑ ለዚህ ክፍል ሁለተኛ ወዳደረግ ነው ቅንብራችን ይውሰዳችሁ። ኮቪድ-19 ባሳደራቸው ተጽዕኖች ሳቢያ የኢትዮጵያ የአጠቃላይ አገራዊ ገቢ ከሁለት እስከ ሶስት በመቶ ሊቀንስ እንደሚችል አንድ ከፍተኛ የመንግስት ባለስልጣን ተናገሩ። ጉዳት ያልደረሰበት የምጣኔ ሀብት ዘርፍ ጉዳት ያልደረሰበት የምጣኔ ሀብት ዘርፍ አለ ባይባልም የሆቴልና ቱሪዝም ኢንዱስትሪው ዘርፍ ግን ክፉኛ ከተጎዱት ውስጥ መሆኑንም ገልጠዋል። መለስካቸው አምሃ ተከታትሎታል። በኢትዮጵያና በሁለቱ የታችኛው ናይል ተፋሰስ ሀገሮች መካከል ባለፈው የካቲት ወር የተቋረጠው ድርድር የሚቀጥል ከሆነ በዋሽንግተን ከከሸፈው ድርድር መጀመር የለበትም ሲሉ በአዲስ አበባ ዩኒቨርሲቲ የጂኦ ፖለቲክስ እና የአፍሪካ ጥናት ፕሮፌሰር ተስፋ የታፈሰ አስገነዘቡ። በዚህ ዓመት የካቲት ወር መጨረሻ ላይ በኢትዮጵያ በሱዳንና ግብፅ በህዳሴው ግድብ ዙሪያ ሲካሄድ በቆየው ድርድር ከኢትዮጵያ እውቅና ውጪ የተሰናዳውን ስምምነት ተደራዳሪዎቿ አንፈርምም ማለታቸው የአገርን ጥቅምና ሉዓላዊነት ያስከበረ እንደነበረ ያስታውሱት ፕሮፌሰር ተስፋዬ ግብፅ ከቅርብ ቀናት ወዲህ ወደ ድርድር ጠረጴዛ ለመመለስ መፈለጓ መልካም ነው ብለዋል። ይሁንና ከእንግዲህ ድርድሩ ሲጀመር ከከሸፈው የዋሽንግተኑ ድርድር ጋራ እስከ መጨረሻው በተቆራረጠ መንገድ መሆን እንዳለበት አሳስበዋል። በከታይ የግብፅን ፍላጎት አሜሪካ ማስፈጸም ላይ ነበር ያለችው። ምክንያቱም ወደ ሰላሳ ሰባት ቢሊዮን ኪቢክ ሜትር ብለው ነው እዚህ ላይ ፕሮፖዝ ያደረጉትና ይሄ ሁሉ ነገር ኢትዮጵያን የሚጎዳ ስለነበር፣ በቃ ያ የህዳሴው ግድብ የሁሉ ህዝብ የህዝብ ሀብት የፈሰሰበትን በሌላ ኃይሎች በቁጥጥር ስር የሚውልበትን ሁኔታ ነው የቀለበሰው እና ከዚህ በኋላ ከዚህ ንቅንቅ ሳይባል አሁን ለምሳሌ ልብሶች እዚህ ላይ ቶፖዝ ያደረጉት አሁን ወደ ስምምነት ከተመለስን ልክ ዋሽንግተን ላይ ከቆምንበት ነው የምንቀጥለው የሚል አቋም አላቸው። ሱዳኖች ደግሞ ትንሽ ለስለስ አርገው ወደ ድርጅ ከተመለስን ይሄንን ዋሽንግተን ላይ የቆምንበትን ወይም የደረስንበትን ስምምነት እንደ ተርምሶ ፍፍርምስ ወይም እንደ ፉት ሞጣ ነው ብቻ እንደሆነ ነገር አድርገን መቀጠል አለብን ነው የሚለው። ይህም እኔ በዚህ በሁለቱም አልስማማ፣ ምክንያቱም ወደ እንደገና ተመልሰን ወደ አዙሪት ውስጥ ነው ምንገባው። ፕሮፌሰር ተስፋ ያክለውም ኢትዮጵያ ይህን አቋም ለመውሰድ በቂና የማንኛውም ነፃና ሉዓላዊ ሀገር መሰረት የሆኑትን ምክንያቶች ለማቅረብ እንደምትችል ያብራራሉ። ከማንቀበላቸው ነገር ላይ ተነስተን እንንቀሳቀስ ነው የሚለው እና እዛ ላይ አሁን የኢትዮጵያ ልኡካን ቡድን የኢትዮጵያ ተደራዳሪ ቡድን ውስጥ ነው። ይሄ ይሄ አንዱ ሁለት ሶስት ልክ ያለሆነ ኢትዮጵያ ያለዋን አይነት የሚሰራ ብዙ ችግር ያለበት ነገር ስለሆነ እኛ ከዚህ አን ጀምረው ጥሩ ጥሩ ሶስታችን የተስማማንባቸው ነገሮች አሉ። ሌላ ሶስተኛ አካል ሳይኖር እዛ ላይ የተስማማንበትን ይዘን መቀጠል እንችላለን። እኛ ግን ባልተስማማንበት ዋሽንግተን ላይ በወጣው ሰነድ ይዘን እንቀጥል። የተበከሉ ከተማ ነገር እንዴት ልማቆም አለባቸው። ፕሮፌሰር ተስፋዬ እንደሚሉት ይህ ስምምነት የሚደረስ ከሆነም ገደቡ ጠባብ መሆን ይኖርበታል። አባይ ማለት ታላቁ ህዳሴ ግድብ ማለት አይደለም። ታላቁ ህዳሴ ግድብ ማለትም የናይል ተፋሰስ ሁሉ የሚጠቃልልበት ግንባታ አይደለም። ይህ ሶስቱ ሀገሮች የሚደራደሩበት የህዳሴው ግድብ በህዳሴው ግድብ ዙሪያ ብቻ መወሰን አለበት ሲሉም ይከራከራሉ። አንድ ወንዝ ላይ አባይን የሚያክልክል ወንዝ ላይ አንድ ፕሮጀክት ብቻ ነው አሁን የምናውራው። ይህ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። ስለ እሱ ብቻ ነው መጨረስ ያለብን እንጂ ስለ ሌሎች ከዛ ከወደ ላይ ያሉ ፕሮጀክቶች ወደፊት ኢትዮጵያ የምታስባቸው ወይም በአጠቃላይ ስለ ናያር ስምምነት በፍጹም መሆን የለበትም። እነዚህ ሰዎች በጣም ስማርት ናቸው እና እንዲህ እንዲያዙረው ወደ ስምምነት ድሮ ሱዳንን እንዳደረጓል ሺ ዘጠኝ መቶ ምረት ላይ ወዲያ ወዲያ አድርገው በጣም ትንሽ የተሰጠው ስምምነት የሚል ነገር እንዳመጡ አሁን እኛንም ወደዛ አይነት ነገር እንዳይጎቱትን ከፍተኛ ንቃቄ ማድረግ አለብን። ከጥቂት ቀናት ወዲህ ግብፅ ወደ ተቋረጠው ድርድር ለመመለስ ፍላጎት ማሳየቷን ተከትሎ ቪኦኤ ከፕሮፌሰር ተስፋ የታፈሰ ጋር በተለይ ያደረገው ቆይታ ሰፋ ያለ ነው። ሙሉን ቃለ ምልልስ በተከታታይ ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ መለስካቸውን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን ለምሽቱ የመጨረሻው ወደአደረግ ነው ቅንብር ነው መወስዳችሁ። የደሴ ከተማ የኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል በከተማዋ ጫት ማስቃመም ሆነ ሽያጭ እንዳይደረግ አገደ። ክልከላውን ተላልፎ ገበያ ላይ የዋለም ጠበቅ ያለ የቅጣት እርምጃ የሚወሰድበት መሆኑ ተገልጧል። እስካሁንም ግምቱ ከ1.8 ሚሊዮን ብር በላይ የሚያወጣ የጫት ምርት መቃጠሉ ተዘግቧል። ይሁንና እርምጃው ግን የተለያዩ አስተያየቶችን እያስተናገደ መሆኑን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቀዋል። የኮቪድ-19 ወረርሽኝ በአሳሳቢ ሁኔታ እየጨመረ መምጣት ከተሞች እንደየአካባቢያቸው አካባቢያቸው ተጨባጭ እውነታ የተለያዩ ማዕቀቦችን እንዲያወጡ አስገድዷቸዋል። የደሴ ከተማ አስተዳደርም በተለይ በጫት ግብይትና መጠቀም ላይ ጠንካራ ያለ እርምጃ በመውሰድ ላይ ይገኛል። ከተማ አስተዳደሩ ጫት ማስቃምንም የጫት ግብይትንም ከልክሏል። በድብ ገበያ ላይ የዋለ ጫት ምርትንም በአደባባይ እስከ ማቃጠል ደርሷል። ይሁን እንጂ እርምጃው በሶስት ጎራ የተከፈሉ ሶስት አስተያየቶችን በማስተናገድ ላይ ነው። አንዳንዶች እርምጃው ተገቢና ተጠናክሮ መቀጠል አለበት የሚል ድምጽ ያሰማሉ። ገሚሱ ውሳኔው በሀገር አቀፍ ደረጃ የወጣው መመሪያ የጣሰ ነው ይላሉ። እነዚህ አካላት ክልከላው ጫት ማስቃምን እንጂ መሸጠን አያካትትም የሚል መከራከሪያ ያቀርባሉ። የተወሰኑት ደግሞ ከተማ አስተዳደሩ እንዲህ አይነቱን ተግባር ሲፈጽም ቢያንስ የዕለት መተዳደሪያቸው ጫት ሽያጭ የሆኑ ግለሰቦችን ግምት ውስጥ ማስገባት ነበረበት ሲሉ ይደመጣሉ። የደሴ ከተማ ኮሮና መከላከል ኮማንድ ፖስት ሕዝብ ግንኙነት የልማት አረፈ ግን ከተማ አስተዳደሩ ውሳኔውን ሲያሳልፍ በበቂ ጥናት ላይ ተመርኩዞ በቂ ምክንያት ይዞ ነው ይላል። አካባቢዎችን ላይ ጫት የሚቀምበት መንገድ ለኮሮና ቫይረስ በጣም አጋላጭ ነበር። ብዙ ሰዎች በጣም በጠባብ ኮንቴነሮች በጣም በተነካካ ሁኔታ ጫቱ የሚሸጥበት መንገድ ከገባም በኋላ ሁለት ሶስት አራት ጊዜ መነካካት ሂደትን ለመቀነስ ሰፊውን የከተማ ህዝብ ለማዳን በሚል የተወሰኑ ግሩፖች እንደሚጎዱ ግልጽ ነው። በከተማዋ በርካታ ወጣቶች ለጫትና ለመሰል ሱሶች ተጋላጭ መሆናቸውን የሚያስረዱት ደግሞ የከተማው አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ ዋና ኢንስፔክተር ሀሰን መሐመድ ናቸው። አሁን አዋጁ ጋር ተያይዞ ከተማው ኮማንድ ፖስት ጫት ማዘዋወር፣ መሸጥ ለመሰባሰብ ምቹ ሁኔታ የሚፈጥሩ ነገሮች ስለሆኑ ክልከላ ውስጥ እንዲካተቱ አድርጎ ተግባሩን ለህግ ማስከበር ግብረ ኃይል ማዕከሉ ሰጥቷል። የህግ ማስከበር ግብረ ኃይሉ በስፋት ተግባሩን እያከናወነ ነው የሚገኘው። እስካሁን ድረስ ባለው ሂደት ከ416 ጫት ቤት በላይ የማሸግ ስራዎች ተሰርተዋል። የመቃሚያ ቤቶች ማለት ነው። በጀበና ቡናዎች ጭምር የጫት መሸጫ ቦታዎችን ያካትታል። እነዚህ ቦታዎች ላይ የተለያዩ የጫት መቃም ተግባር እየተከናወነባቸው ስለነበረ እነዚህ ቤቶች የማሸግና በደንብ ማስከበር እርምጃ እንዲወሰድ የተደረገበት ሂደት አለ። ወደ ከተማውም የሚገቡ ጫቶች ከ1 ሚሊዮን ወደ 823 ሺ ብር አካባቢ የሚሆን እስካሁን ድረስ የማቃጠል ስራ ተሰርቷል። ኢንስፔክተሩ መሰባሰቡ ለሌሎች አሳሳቢ ወንጀሎች ች መንስኤ እንደሆነ ነው የሚናገሩት። ጫት የመቃም ሁኔታ ብቻ ሳይሆን የተለያዩ እጾችንም እየተጠቀመ ያገኘንበት ሁኔታ ነው ያለው። ከ34 ኪሎ ግራም በላይ እጽ ይዘናል። ብዙ በከተማችን ሆጤ ክፍለ ከተማ አካባቢ ላይ ማለት ነው። ከሁለት ሳምንት በፊት ስራውን ይህን ተግባር ከጀመር ነው ወደዚህ ማለት ኮሮናን ከመከላከል ባሻገር ትውልድን የመታደግ ስራ መሰራት አለበት። ይህ ደግሞ በአብዛኛው የከተማዋ ነዋሪ በተደጋጋሚ ሲነሳ የነበረ ጥያቄ ነው ሲሉ ያብራራሉ። ለረጅም ጊዜያት የከተማችን ማህበረሰብ በተለያዩ አጋጣሚዎች በሚገኙ መድረኮች ላይ ጫት ከተማችን ውስጥ በመግባቱ ምክንያት ትውልድ እየተጎዳ ነው። ለተለያየ ነገር ተጋላጭ እየሆነ ነው። ስለዚህ ከተማ አስተዳደሩ ማስቆም አለበት የሚል ጠንከር ያለ አቋም ነበር። እዛ ጋር ተያይዞ ከተማ አስተዳደሩ የራሱን ደንብ መመሪያ ከአሁን በፊት ማውጣት ስለሚችል ክልክል አድርጓል። አገር አቀፉ የአስቸኳይ ጊዜ አዋጁ ቁጥር አስር ላይ ሺሻ ማስጨስንና ጫት ማስቀምን ትኩረት ሰጥቶ ይከለክላል። አሁን ሰዎች እያነሱ ያሉት ግን ከዚህ ማለፍ አልነበረባቸውም እነሱ አዋጁ ላይ ብቻ ተንጠልጥለው ስላሉ ነው ይሄ ሀሳብ የሚያነሱት። በእርግጥ አብዛኛው የከተማችን ማህበረሰብ ይሄ ጉዳይ አይገልጸውም የድርጊቱ ተጠቃሚ የሆኑ ቃላቶች ናቸው። በዚህ ላይ በስፋት የሚጽፉትም ጉዳዩንም የሚያነሱት ማለት ነው። ከአዋጁ ላይ ተነስቶ የከተማው ኮማንድ ፖስት ልዩ ልዩ ደንቦችን አካባቢያዊ የሆኑ ጉዳዮችን የማውጣት ስልጣን ተሰጥቶት ስለዚህ በዛ ስልጣኑ ላይ መሰረት አድርጎ እነህኛዎቹን መመሪያዎች ያወጣ ስለሆነ እነሱ አዋጁ ላይ ብቻ ያለውን በፌዴራል የሚኒስትሮች ምክር ቤት የወጣውን ብቻ አንስተው ነው ድረገጽ ላይ እየጻፉ ያለው። የአብዛኛው ሕዝብ ደግሞ መብት ማስጠበቅ የሚችል መመሪያ ወይም ደንብ ሆኖ እስከተገኘ ድረስ በዛ አግባብ ነው ከተማ አስተዳደሩ ተግባሩን እየፈጸመ ያለ። እርምጃውን የሚቃወሙ አካላት ግን የፌዴራሉ አስቸኳይ ጊዜያዊ ከተሞች እንዳ አካባቢያቸው ተጨባጭ ሁኔታ ህጉን ሊያስተካክሉት ይችላል የሚል አረፍተ ነገር አልሰፈረበትም ሲሉ ይከራከራሉ። ከፌዴራሉ የሚኒስትሮች ምክር ቤት ከወጣ አዋጅ ላይ ተነስቶ ክልሉ የራሱን ደንብ አውጥቶ ልኳል። በሰነድ ደረጃም ስላለን ማለት ነው። ስለዚህ ከክልሉ መነሻነት ደግሞ ከተማ አስተዳደሩ የራሱን ውሳኔዎችና ደንቦች አውጥቷል። የህግ መሰረት የለውም የሚሉ ተከራካሪዎች ካሉ በዝርዝር ያንዳንዱን አንቀጽ እያዩ መወያየትና መነጋገር የሚቻልበት አግባብ አለ። በሌላ በኩል የዕለት ኑሯቸውን በጫት ሽያጭ የሚደጉሙ ቤተሰብ የሚያስተዳድሩ ግለሰቦችን ግምት ውስጥ ያስገባ እርምጃ አይደለም። ውሳኔውን የሚተቹ አልጠፉም። የግብረ ኃይሉ ህዝብ ግንኙነት ግን በኮቪድ-19 የተጎዱት ጫት ነጋዴዎች ብቻ እንዳልሆኑ ይናገራሉ። ኮቪድ ተጽዕኖ በእነዚህ ግለሰቦች ላይ ብቻ ሳይሆን ብዙ ተቋማትን ዘግተናል። በቀን በቀን ገቢ የሚተዳድሩ ሰዎች እንገደጥረናል እና በዚህ ምክንያት ብዙ ሰዎች ላይ ኢኮኖሚካል ጉዳት ደርሷል። ማህበራዊ ቀውስ እያመጣ ነው። እሱን ለማስተካከል ጥረት እያደረግ ነው። አንድን ችግር ለመከላከል ሌላ የባሰ ችግር እንዳይከሰት ከተማ አስተዳደሩ ያስቀመጠው አቅጣጫ ይኖር ይሆን? አንደኛው መፍትሄ ብለን ያስቀመጥናቸው እንቅስቃሴዎች ለጊዜው በተቻለ መጠን በራሳቸው ሰርቫይቭ እንዲያደርጉ ነው እየሞከር ነው ያለ። ነው የከፋ ከሄደ፣ ምክትል ከንቲባ የሚመራ የሀብት አሰባሳቢ ኮሚቴ ተቋቁሞ እስካሁን ሀያ ስድስት ነጥብ ና ሚሊዮን ብር በላይ በጥሬ ገንዘብ ብቻ ተሰብስበዋል። በአይነት የተሰበሰቡ አሉ። እነዚህ በኮቪድ ምክንያት ችግር ውስጥ ለገቡ የህብረተሰብ ክፍሎች የሚሰጥ ስለሆነ እዛ ላይ ታሳቢ እንዲደረጉ አስበን ያለ ነው። ሰሞኑን በከተማ በኮቪድ-19 የተያዘ ሰው መገኘቱን ተከትሎ ግብረ ኃይሉ ባለ አምስት ነጥብ ውሳኔዎችን ያሳለፈ ሲሆን ከነዚህም በግልና በመንግስት ተቋማት ውስጥ አገልግሎት ሰጭም ሆነ ተቀባይ የአፍና የአፍንጫ መሸፈኛ ጭንብል መልበስ ግድ ነው። ጅቡቲን ጨምሮ ድንበር ተሻጋሪ አሽከርካሪዎች ወደ ከተማ ሲመጡ ለይቶ ማቆያ ውስጥ መግባት አለባቸው የሚሉት ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍን አድራጌን ለዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በናይል ሳትና እንዲሁም በአህዱ ራዲዮ ኤፍ ኤም 94.3 በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፉ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችኋሉ ከበደ ከአቀናባሪያችን ንጉስ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ ቅዳሜ ከሚስ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። መልካም የረፍት ቀናት። በእኔ በኩል ሰላም፣ ደህና አደሩ።